የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዓርብ ሐምሌ 12 2011 ዓ.ም ምሽት ዝግጅታችን በቀጥታ ከአሜሪካ ድምፅ የዋሽንግተን ዲሲ ስቱዲዮ ተጀምረዋል። ከሲዳማ ክልልነት ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይሎች መካከል በተከሰተው ግጭት ቁጥራቸው በሁሉ ያልታወቁ ሰዎች መገደላቸውን የዓይን እማኞች ተናገሩ። ሰዎች ከባድ ጉዳ ስማቸውን መግለጽ ያልፈለጉ አንድ ግለሰብ ትናንት አየሁ ያሉትን ነው ያጋሩን። በሙሉ ዘገባ እንመለሳለን። ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ተኛው የምስራቅና መካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ያ ሌሊት ሰዓት እላፊ ተነስቶ 17 ዓመት ሙሉ ሰውን ላይ የሞተበት ውድድር ነበር መቆጣጠራል ጌቱ ከበደን የሰማችሁት ሂንድል ካጎናጸፈን የቡድን አባላት መካከል አንዱ ነው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንንም በተራ ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ሀብታሙ ስዩም አብረናችሁን እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን አሰማችሁ። ለሁለት ቀናት በአስመራ ሲደረግ የነበረው የኢትዮጵያና ኤርትራ መሪዎች ምክክር መጠናቀቁና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ሀገራቸው መመለሳቸው ታውቋል። ሁለቱ ሀገራት ለሁለት አስርት ዓመታት የቆዩበትን ፍጥጫ አስወግደው ሰላም ካወረዱ አንድ ዓመት ደፍነዋል። በአሁኑ ምክክር ይህንን የሰላም መንፈስ ከማጠንከር በተጨማሪ መሠረተ ልማትን የሚመለከቱ ትብብሮችን ለማድረግ ስለመስማማታቸው የልዑካን ቡድኑ አባልና የፋይናንስ ሚኒስትር የሆኑት አህመድ ሺዴ ለቪኦኤ ተናግረዋል። በአሰብ ኮሪዶር እንዲሁም በመሰዋ ኮሪዶር በሌሎችም አካባቢዎች የጋራ መሰረተ ልማት ለማልማት የሚቻልባቸው አካሄዶች ላይ ውይይት ተካሂደዋል። በአቪዬሽን ሴክተርም በትብብር ለመስራት የካርጎ ኤክስፖርትም ይሁን የህዝብ ትራንስፖርት የበለጠ ለማጠናከር የተለያዩ ውይይቶች ተደርጓል። እንዲሁም የቀጠናውን ትስስር በተለይ ምስራቅ አፍሪካን ህዝቦችና አገሮች የማስታሰር ስራ ለቀጣይ በጋራ እንዴት መሰራት እንዳለበት ሰፊ ውይይት ተደረገና እጅግ በጣም ውጤታማና የተጀመረው ነው የሰላም ሂደት የበለጠ የሚያጠናክሩ ስምምነቶች የተደረሱበት ነው ማለት ይቻላል። ዘገባው የብርሃነ በርሃ ነው። ትናንት በሐዋሳ ከተማ በወጣቶችና የጸጥታ ኃይሎች መካከል የተፈጠረው ግጭት ዛሬም በሌሎች የሲዳማ ዞን አካባቢዎች እንደቀጠለ ነዋሪዎች ለአሜሪካ ድምፅ ራዲዮ ተናግረዋል። ነዋሪዎች ግጭቱ የሰው ህይወት ቀጥፏል፣ ንብረት የማውደም ወንጀልም ተፈጽሞበታል ብለዋል። አድማጮች በዚህ ጉዳይ ላይ ዘርዘር ያለ ዘገባ ከዜናው በኋላ እናሰማቸዋለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፒዮ አርጀንቲና ይገኛሉ። ምክንያቱም ዩናይትድ ስቴትስ በሽብርተኝነት ላይ ለምታካሄደው ትግል ያላትን አሜሪካ መሪዎች ድጋፋቸው እንዲሰጡ ቅስቀሳ ለማድረግ ነው። ከፍተኛው የአሜሪካ ዲፕሎማት ዛሬ አርብ ቦነስ አይረስ ላይ ንግግር እንደሚያደርጉም ተገልጿል። ባለፈው ሰኞ የአርጀንቲና የደህንነት ባለስልጣናት ሊባኖስ ውስጥ የሚገኘውን የሄዝቦላ አማጺ ቡድን በሽብርተኝነት መፈረጃቸው ይታወቃል። ይህም ሽብርተኝነትን በመዋጋት ረገድ ዩናይትድ ስቴትስ በዓለም አቀፍ ደረጃ የሚኖራትን ሸሪክ ሀገሮች ቁጥር እንደሚጨምርላት እየተነገረ ነው። አድማጮች ለአሁኑ ያሉን ዜናዎች እነዚህ ናቸው። በቀጥታ ከመላው ዓለም ወዳገኘናቸው ዘገባዎች እንሻግራለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት። አድማጮቻችን ኤደን ገረመውና ሀብታሙ ስዩም አብረናችሁ እንቆያለን። አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌትስ ክሮስ ቦውንደሪስ ቱገዘር ከሲዳማ ክልልነት ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይሎች መካከል በተከሰተ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ተሰምተዋል። የአይን እማኞችም ለቪኦኤ እያዩትን የሰሙትን ተናግረዋል። ዮናታን ዘብዴዎስ ዘገባ አድርሶናል። ትናንት በሐዋሳ ከተማ ተፈጥሮ የዋለው ግጭት ዛሬም በሲዳማ ዞን በሚገኙ በሌሎችም ከተሞች ቀጥሎ ለሞት ምክንያት መሆኑን ነው የአካባቢ ነዋሪዎች የተናገሩ የሚገኙት። ግጭቱ ዛሬ መልኩን ቀይሯል ያሉት ነዋሪዎች ማንነት የለየ ነው ያሉት የንብረት ማውደምና የመዝረፍ እንዲሁም የማቃጠል ወንጀል ሲፈጸም ውሏል ሲሉ በስልክ ደውለው ለቪኦኤ ገልጸዋል። መንግስት ተጨማሪ ኃይል በማስገባት ሰላም እንዲወርድ እንዲያደርግ ደህንነታቸውን እንዲያስጠብቅም ጠይቀዋል። በሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በኖሮቾ ከተማ በተፈጠረ ግጭት ቁጥራቸው አስር የሚደርስ ሰዎች መሞታቸውን ነው ከከተማው የመንግስት አስተዳደር ህዝብ ግንኙነት የተገኘና የሆስፒታል መረጃ የሚያሳየው አሮስቶ አለ ሆስፒታል

እና ሌሎችም አሉ። እንደዛው ኢትዮ ምናምት የመጡ አንዳንዶች ስ ምናምት መጡ። በአለታ ወንዶ ከተማም የተለየ ችግር እንደነበረ የገለጹት የከተማ ነዋሪዎች ሀብት የማውደም ንብረት የማቃጠል ወንጀል ተፈጽሟል ነው ያሉት። በከፍተኛ ሁኔታ ንብረታቸው እንደወደመባቸው የተናገሩት የከተማዋ ነዋሪ ይህ ወንጀል ድርጊት ትላንት ከቀን ጀምሮ እስከ ማታ ሌሊቱ አራት ሰዓት መቆየቱን ተናግሯል። ጉዳቱን አስከፊ ያደረገው የጠቅጣ ኃይል በጊዜ መድረስ አለመቻሉ መሆኑንም ተናግረዋል። ያለው ነገር እስካሁን ያሉት ከተሞች እየበተናቸው ነው። እየተተኮሰ ነው። የተዘረፈ ቤት አለ። እንደገና ደግሞ ሱቆችን ተዘርፈዋል። ብዙ ብዙ ብዙ በቃ ያልተነካካተው የለም። በጣም ብዙ ተዘርፈዋል። ግማሹ በቤት ምናምን የተመለሰው ማለት ቤታቸው

ይህ ጉዳት ከደረሰ በኋላ ነው። ስንት ሰዓት ነው የመጡት? ማታ ወደ ሶስት ሰዓት አካባቢ ሳይገባ ነበር። ሶስት ሰዓት አራት ሰዓት አካባቢ ነው እኛ አካባቢ አሁን ይህንን ቤት አይተው እነሱ ናቸው እንደውም ዘግተው የተቆሱት። ከዚህ በተጨማሪ በአፖስቶ በሀገረ ሰላምና በይርጋለምም ተመሳሳይ የጽዳት ችግር እንዳለ ነው ነዋሪዎች የምናገሩት። እንግዲህ ትናንት ከረፋዱ አራት ሰዓት አካባቢ ነበር ለውጡ የጀመረው። ወጣቶች በመሰባሰብ መንገዱን፣ አስፋልቱን በመሙላት መፈንጨት በድንጋይ መንገዶችን እንደዚህ በመንገዶችን ድንጋይ ሰርቲፊኬት ካሉታ እንደገና የሱ መፍቻ ቤትም የተቃጠልበት ሁኔታ ነው ያለው። ፈረንጆች የሚያርፉበት የአጋድ ጎዝ የሚባል አለ። እሱም በቀሪ ተቃጥሎ ሶስት መኪኖች እንደዚህ ነደዋል። ያንድ ፈረንጅ እንዲሁም ልጆቹ አውሮስ ከማጥፋት ደርሰው በአራት ክልል የተገኙበት ሁኔታ ነው ያለው። እና ዛሬም እንደዚሁ ቀጥሎ አጎፎ የሚባለው ቦታ ላይ ነው እየተለየ ነው እየተደረገ ያለ። በሌላ በኩል የስዳማርነት ንቅናቄ ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች መሞታቸውን ነው የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ምርሳ የተናገረው። የመከላከያ ሰራዊትም ዞኑን ለቆ እንዲወጣም ጠይቋል። ንቅናቄው አሁን እየተረጋጋ ቢሆንም አንዳንድ ወረዳዎች አካባቢ መከላከያ ሰራዊት ገብቶ ህብረተሰቡ እየተጋጨ ስለሆነ መከላከያ ሰራዊቱ አካባቢን በአስቸኳይ ለቆ እንዲወጣና ህብረሰቡም ወደ ነበረበት ሰላሙ እንዲመለስ በሂደትም ደግሞ ከምርጫ ቦርድ የተነገረውን ነገር በትዕግስት ጠብቆ ያለውን ነገር ተከታትሎ መብቱን እንዲያስከብር እንዲረዛ ገመሌት ለማታ ነበር። መልካም መከላከያ ሰራዊት እንግዲህ የህዝቡን ሰላምን ለማስጠበቅ በምል ነው መሰለኝ የገባው። እና አሁን መከላከያ ከወጣ ታዲያ እንዴት ነው ሊሆን የምችለው? እናንተ የሲአን አቋም ነው አይደል ይሄ እንዴት ነው መረጋጋት? ሰላም እንዴት ሊወርድ ይችላል? ምርጫ ቦርድ ህዝበ ውሳኔ አደራጃለሁ ብሎ እጅግ በጣም በዘገየ ሰዓት ያደረሰው መረጃ በሚመለከተው አካል ይህንን አቋም ሊያስቀይር በሚችል ሁኔታ ህዝቡ ጋር ተወርዶ የተሰጠው መረጃ በሌለበት ሁኔታ ህዝቡ ተረብሾ ተቆጥቶ ባለበት መከላከያ ሰራዊት ደግሞ ሲንቀሳቀስ የተቆርጣዊ ማህበረሰብ ና መከላከያ ሰራዊት መካከል ግጭት እየተነሳ ነው። በዚህም በርካታ ህይወት ና ህይወት ጠፍቷል። አካል ጎሏል። ንብረት የሚሊዮን ውድመት ነው ያለው። ስለዚህ የመከላከያው መግባት የህዝቡን ሰላም ሊጠብቅ አልቻለም። ይልቁንም ህይወት እየጠፋ ነው። አለ የተባለውን የሀገራችን ሰላም ና መረጋጋትም ጥያቄ ውስጥ እንደገና የሚቀት ነገር ስለሆነ ነው ይህንን ውሳኔ ድርጅታችን ለወስድ እየቻለ በስላማ ዞን ግጭቱ በተቆሰቆሰባቸው ከተሞች የሚገኙ የተለያዩ የህብረሰብ ክፍሎች መንግስት ተጨማሪ ኃይል በማስገባት የህዝቡን ደህንነት እንዲያስጠብቅና ዋስትናቸውን እንዲያረጋግጥ ነው የከተማዋ ነዋሪዎች የምናገሩት። በሌላ በኩል በተፈጠረው ችግር ማዘናቸውን ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የተናገሩት የክልሉ ቤተ መስተዳድር አቶ ሚሊዮን ማቶስ በበኩላቸው ህዝቡ እንዲረጋጋ ጠይቀው የጸጥታ ኃይል በተለየ መልኩ መታየት የለበትም ብሏል። የሃይማኖት አባቶችና የሀገር ሽማግሌዎች ከህዝብ ጋር በመወያየት የበኩላቸውን ድርሻ እንዲወጡም ጠይቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ። ከአሜሪካ ድምፅ ራዲዮ ጋር ነው የምትገኙት። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ወደ ቀጣዩ ዘገባ እንለፍ። ተከታዩ ዝግጅት የወጣቶች ሀሳብ የሚደመጥበት ነው። በኢትዮጵያ ውስጥ በተለያየ ክልል የሚኖሩ ወጣቶች በሀገራቸው ጉዳይ ላይ በጋራ ግድ እንዲላቸው በምን መልኩ ሊወያዩ ይገባል የሚል ጥያቄን የቀሰቀሰ ነው ዝግጅቱ ሶስት ወጣቶችን ጋብዛ ውይይቱን ያዘጋጀችልን ጽዮን ግርማ ለዛሬ ወጣቶቹ መፍትሄ ነው ባሉት ጉዳይ ላይ ያተኩራ ተከታዩን አሰናድታለች አይ ኢትዮጵያዊነትም ማንም ሁሉም በኢትዮጵያዊነት ሁላችን የጋራ ኢትዮጵያ ነው ኢትዮጵያ ጋር ሀገራችን ስናስብ ነው የምናስበው በእርግጥ አሁን ያለው ሁኔታ የሆነ እንደ ዘርን ተኮር ያደረገ ነገሮች አሉ ካሉ ወቅታዊ ሁኔታ ጋር ተያይዞ እንዲህ እንዲህ አይነት ነገሮች አሉ። ትክክል ነው። የሚከር ነገር አይደለም። ምክንያቱም አሁን ዛሬ ኳስ እንኳን የወዳጅነት ተውሎ እንኳን ወደ ሌላ ነገር እየተካሄደበት ያለበት ሁኔታ ስለሆነ ቆርሶን ሊያጋብቶ ይችላል። በስክ ግን ቢሆንም ግን አሁን ወንድሜ እንዳለው በጠረጴዛ ዙሪያ የምንነጋገር ከተባለ ያስማማል፣ ደግሞም ያስማማል። ከዛ በላይ ምንም ስለማይመጣ ማለት ነው እዛ ዝም ብሎ እንዲህ ማዶና ማዶ ሆኖ መወናጨፍ ከሆነ ግን አሁንም ስጋቶች እየከበዱ እንጂ እየተሻለ ይነ ማቴዎስ ምን ትላለህ? እዚህ ላይ እኔ አሁን ምንድን ነው የምለው፣ ከአሁን በፊት ከነበረን ግንኙነት እርስ በርስ ሊሆን ይችላል ህዝብ በጣም ላልቷል። በአሁኑ ሰዓት በጣም ብዙ በርካታ ሰዎች የተፈናቀሉ ናቸው። ብሔር ተኮር ጥቃት ላይ በጣም እየበዛ የመጣበት ሁኔታ ነው የምንታዘበው ሚዲያዎቻችን ላይ የምናየው ነገር ይህን ነው በቃ የሚያሳየው። ሁሉም የየራሱ ጎራ ይዞ በተለያየ ጉዳይ ላይ ሰዎችን ካልቲቬት የሚያደርጉበት በራሱ መንገድ የሚቀርጹበት አይነት አካሄድ ነው የምናየው። በጣም ጥንፍ የያዙ ብሄርተኛ ሰዎች ፌስቡክ ላይ፣ ሶሻል ሚዲያው ላይ፣ ሌሎች ነገሮች ላይ ሰዎችን የሚበርጉበት የሰዎች የቀድሞ አስተሳሰብ እንትን የሚያደርጉበት የሚያበላሽበት እና በዛው በአዲሱ መንገድ ደግሞ ጥሩ ያልሆኑ ነገሮች በተለያዩ የሀገራችን ክፍሎች ያየንበት አመት ነው ወይም ያየንበት ሁለት ሶስት አመቶች ሊሆን ይችላሉ። እና እነዚህ ነገሮች ሲታይ እኔ ምንድን ነው የሚያግባባን፣ ምንድን ነው የሚሰራ ያለው፣ ምንድን ነው እዚህ ሀገር ምንድን ነው የተካሄደ ያለው የሚል ጥያቄ ነው የሚመጣው እና ይሄን ነገር በጣም በመጀመሪያ ያነሳ ነው ሀሳብ፣ ምን ተስፋ አላችሁ፣ ምን ስጋት አላችሁ ነው። በተስፋችሁና ስጋታችሁን ገልጻችኋል። እንደ ማጠቃለያ ከእናንተ ውይይት ያገኘሁት ስጋት አለ። ስጋቱን ግን በጠረጴዛ ዙሪያ ቁጭ ብሎ መወያየት እና ጉዳዮቹን በደንብ በሰከነ መንፈስ ማብላላት ስጋቱን ሊቀንሰው ይችላል፣ ተስፋ ሊያመላክት ይችላል የሚል ነው እስቲ የሶስታችሁ ማሳብ የምትስማሙ ከሆነ ያሉት ስጋቶች በጣም በረጅም ጊዜ ነው ሊስተካከሉ የሚችሉት ብዬ የማስበው። ማለት አሁን ያለው ወጣት በጣም ራሽናል የሆነ ምክንያታዊ የሆነ ወጣት መምጣት አለበት። መግባባት ብቻ በጠረጴዛ ዙሪያ ሲባል ዝም ብሎ ሀሳብን ተቀብሎ ወይም ሀሳብን ለመደሰት መምጣት ብቻ ሳይሆን لانه يجب ان يكون هذا المكان <سؤال> ان ከመሆናችን አንጻር እንደዚህ አይነት ነገሮችን ማዳበር ያስፈልጋል ብዬ አምናለሁ። ለው መከባበር አይ ቲንክ በጣም ጥንፍ የያዙ አስተሳሰቦች ወደ መሀል የሚመጡበት ነገሮች፣ መንገዶችን ማመቻቸት፣ በዚህ አይነት መንገድ የሶሻል ሚዲያው እንትን ብንጠቀምበት ጥሩ ይመስ በላይነህ፣ እስቲ አንተም ማጠቃለያህን በቃ። እኔ ማጠቃለያው ምንድን ነው? አሁንም ያለውን ሁኔታ ማጥበብ መቻለ ምንም ጠረጠር የለውም። ተቻችሎ ያለውን ሁኔታ እውነታን ከእውነታ መዝለል የለበትም። ይህ አሸናፊ ብቻ ማለት ወይም ለአሸንፋለ ብሉ መንቃት ሳይሆን ያለበት ያሰብኩት ሲመጣ ሊሸነፍም ይችላል። በቃ ስለዚህ ሀሳቡን ሊሸነፍ ቢችል እንኳን በጠጋ ተቀብሎ ለምን ሲባል ህዝብና ህዝብ መኖር አለበት። አብሮ የኖረ ህዝብ ነው። አሁንም ህዝብና ህዝብ በጥቂት እንትኖች እየተናቆረ ህዝብ ሊበደል አይገባባቸውም። ሀሳብን በሀሳብ ነው ማሸነፍ ያለበት እንጂ ዝም ብሎ እኔን የበላይ ተብሎ ዝም ብሎ እንትን ማለቱ ጥሩ ስላልሆነ ነው። ስለዚህ በውይይት የተሻለ ነው። እንደዚህ አይነት ስንትኖች ሊመጡ ደስ ይላል። እሺ አወል፣ አንተም የመጨረሻ ማጠቃለያ ስተ ዋናው ነገር በአስልና እና ማመን እና ለሱ ዝግጁ ሆኖ ለድርድር መቅረብ፣ በየቦታው የሚፈጠሩትን ነገሮች ራስን ነፃ አድርጎ ሳይሆን በላይነህ እንዳለው የኔ ሀሳብ ተሸናፊ ከሆነ ተሸንፈ ለአብላጫው ወይም ላሸነፈው ሀሳብ ለመገዛት ዝግጁ ሆኖ መቅረብ፣ መወያየት። በጣም ብዙ ነገር ቃይ መወያየት የሚያስፈልገን ነገር አለ። የሌላውን ቁስል ሌላውም መታመም አለበት። ለእኩልነት መታገል ነው እንጂ ለበላይ መታገል አያስፈልግም። ስለዚህ ወጣቱ እኩልነትን ለማምጣት ነው መታገል ያለበት። እኩልነትን ለማምጣት ነው ለድርድር ራሽናል ሆኖ መቅረብ ያለበት እንጂ ይህ ብሄር የበላይ መሆን አለበት ብሎ የሚታገል ከሆነ ወዳጅ ነው። ስለዚህ ይሄ ነገር መስተካከል አለበት። ኃላፊነት የተሞላበት ነገር ለበት በዛ ላይ ደግሞ ሀገርን የሚገዛው መንግስት ለህዝብ መስመር የጣሱ ነገሮችን ከህግ አኳያ እየተቆጣጠረ ሰው እስኪለማመድ ድረስ እስከሚለማመደው ድረስ ቀስ በቀስ የሰለማ መመስ መጣረስ መቆጣጠር አለበት። በአጠቃላይ እንግዲህ በዛሬ ውይይታችን ማቴዎስ ከመቀሌ፣ አወል ከአሰላ፣ በላይነህ ደግሞ ከጎንደር ባደረግነው በዚህ ውይይት ሀሳቡ ውይይቶችን በጠረጴዛ ዙሪያ አምጥቶ የምር በምክንያታዊነት ውይይት ማድረግ የጽንፍ የረገጡ ሀሳቦችን መሬት ላይ አስይዞ ለመፍትሄ መነጋገር ለውጥ ያመጣል የሚል ነው። እናመሰግናለን በጣም ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ መረጃ እናቀብላችሁ። አብዛኛው የዩናይትድ ስቴትስ ግዛት በከፍተኛ የፀሐይ ቃጠሎ ውስጥ እንደሚገኝ የአየር ንብረት ተቆጣጣሪዎች እየተናገሩ ነው። መካከለኛውና ሰሜን ምዕራብ ዩናይትድ ስቴትስ ውስጥ ያለው የቅዳሜና እሁድ ሙቀት ከፍተኛውን ደረጃ እንደሚይዝ እየተነገረ ነው። ከ87 ሚሊዮን በላይ የሚሆኑ አሜሪካውያን የሚገኙት ደግሞ ነገ ቅዳሜ ሙቀቱ ከፍተኛ ደረጃ ላይ በሚደርስባቸው ግዛቶች ውስጥ እንደሆነም ታውቋል። ለምሳሌ እዚህ ዋሽንግተን ዲሲ ውስጥ የነገው የሙቀት መጠን 433 ዲግሪ ሴንቲግሬድ እንደሚሆን እየተነገረ ነው። እንግዲህ ኢትዮጵያ ውስጥ አሁን ክረምት ነው አይደለም? እዚህ ደግሞ ወበቅና ሙቀቱ እያስቸገረ ነው። ከአለም አንዳንድ ጉዳዮች አድማጮቻችን እንዲደርሳቸው በማሰብ ነው ይህን መረጃ የሰጧቸው ሄዱ። ቀጣዩ ፕሮግራማችን ምንድን ነው? ቀጣዩ ዝግጅት እንግዲህ የአድማጮቻችንን ሀሳብ የያዘ ነው። በኢትዮጵያና ኤርትራ የሚገኙ አድማጮቻችን ጋር ደውለን ጋቢና ቪኦኤ ለእናንተ ምን ይዞ ቢመጣ ትወዳላችሁ ብለን ጠይቀናቸዋል። ዛሬ በኢትዮጵያና ኤርትራ የሚገኙ ወጣቶችን ጋቢና ቪዮ ላይ ምን መስማት ትፈልጋላችሁ ብለን ጠይቀናቸው ምላሻቸውን አድርሰውናል። ያው ጋቢና ቪዮ ቢሆን ደስ ይለኝ፣ መዝናኛ፣ ገጠመኞች ምናምን የሆነ አስተማሪ ሆነው ሰው ሊያዝናኑ የሚችል ነገሮች ቢሆኑ የሆኑ አሪፍ ናቸው። ያው ብዙ ጊዜ የስፖርት ነው ምት ለዛ ነው ጋቢና ቪዮ በግቢ ያባሉ ነገሮች ማለት ካሱ ካንሳል እንዴት ለማዊ ከዛ አመጣት ስላለ ብሎ ሰራ አደስተኛል ወጣት ሆነሽ ማድረግ ያለብሽን፣ ሶሳይቲውን ለመጥቀም ምን ምን ማድረግ እንዳለብሽ፣ በጎ አስተሳሰብ እንዴት ማዳበር እንዳለብሽ፣ ያስተሳሰብ ለውጥ ስለ አስተሳሰብ አስተሳሰብ የሰው አስተሳሰብ እንዴት መሆን አለበት፣ ስለ በጎነት ምናምን ብሰማ ደስ ይለኛል። እኔ ጋቤና ቤበላይ መስማት የምፈልገው አንደኛ ወጣቶች በስሜ ሳይሆን በምክንያት እንዲያምኑ ማወያየት፣ ሌላኛው ደግሞ አዳዲስ ቴክኖሎጂዎች ላይ ወጣቶች የፈጠራ ክሎት ወይም ተስጦ ያላቸው ወጣቶች እነሱ እንዲሳተፉ ማድረግ የሌሎችን ተሞክሮ ሸር በማድረግ፣ ሌላኛው ደግሞ ኢትዮጵያ ውስጥ እያንዳንዱ በተለያየ አካባቢ ያለ ወጣት የተለያየ እይታ ነው ያለው። እነሱ ወጣቶች በማገናኘት ስለሀገራቸው እንዲወያዩ ማድረግ እያንዳንዳቸው የባህል ትውውቅ የቋንቋ ትውውቅ በአንዱ አካባቢ የሌለ ነገር በአንዱ አካባቢ ስላለ እነዚህ ወጣቶች በማዋየት ያለውን የኢትዮጵያን ወቅታዊ ችግር መቅረፍ ይቻለ ብዬ አምናለሁ። ስለዚህ ማዋየት ወጣቶችን ትልቁ የመፍትሄ ሀሳብ ነው ብዬ አስባለሁ። አሁን ሀገራችን ውስጥ ያለ ወይም የምናየውን ችግር ለመቅረፍ ወጣቶቹ መዝናኛ ቢኖሩበት ስለ ሱስ አስከፊነትና እንዴት መውጣት እንዳለብን ብናወራ፣ ስለ መልካምነት ሀገራችን እንዴት መርዳት እንዳለብን እንዲሁም ደግሞ በስሜት ሳይሆን በምክንያት የታገዘ ውይይቶችን ብናደርግ ብለውናል። ሁሉንም እናመሰግናለን። እስኪ እናንተም ስለምን ስለምን ብናወራ ደስ ይላቸዋል? በፕሮግራማችን ላይ ያላችሁን አስተያየቶች በማህበራዊ ድረገጾች በፌስቡክ ገጻችን ቪዮ አምሃሪክ በኢንስታግራም በትዊተር ደግሞ ሀሽታግ ጋቢና ቪዮኤ ላያድርሱን እንዲሁም ደግሞ በስልክ ቁጥራችን 2022059942 ኤክስቴንሽን 14 ላይ ብትደውሉልንና መልእክታችሁን በድምፅ ልታስቀምጡልን ትችላላችሁ። ስልክ ቁጥሮቻችሁን ልትተውሉን ትችላላችሁ። መልሰን በመደወል እናገኛችኋለን። ከጋቢና ቪዮኤ ጋር መልካም ጊዜ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። እያስተናገድ ናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን። በመግቢያችን ላይ እንዳስተዋወቅ ናችሁ ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በአስራ አራተኛው የምስራቅ ና መካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ሀብታሙ ስዩም ዛሬ በስፖርት ወጉ ይህንን ድል ካጎናፀፉን የቡድን አባላት መካከል ከአንዱ ጋር ቆይታ አድርጓል። የዚያን ውድድር ዛሬም ድረስ የዘለቀ እርባናም ያነሳሳሉ። ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው ስቴዲየሙ ተንቀለቀለ እንደ አውሮፓውያን አቆጣጠር በ1987 ዓ.ም በ14ኛው የምስራቅና መካከለኛው አፍሪቃ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች። ዚምባብዌን በፍጹም ቅጣት ምት በዕለቱ በረታው የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮአችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ። ግብ ጠባቂው ተካበ ነበር፣ አማኔ ስራት፣ አዱኛ በቀለ፣ ብርሃኑ ዳኛቸው፣ ደምሴ፣ ሰለሞን ዮሐንስ። ይህ ከፊት ለፊቴ የተቀመጠው ሽበት ጣል ጣል ያደረገበት የስፖርተኛ ቁመነው ዛሬም ያልተለየው ጎልማሳ ማሳ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም። ያ ሌሊት ሰዓትን ላፊ ተነስቶ በደርግ የመጨረሻው ዓመታት ነበረ። ሰዓትን ላፊ ተነስቶ 17 ዓመት ሙሉ ሰውን ላይ የሞተበት ውድድር ነበር። መቆጣጠራቸው ፕሬዚዳንቱ፣ ጠባቂዎች ጥለውት ወጥተው እስከ መጨፈር ተደረሰበትና በፕሬዚዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ። ያን ያህል ህዝቡ ፕሬዚዳንቱ ላይ ጥላቻ ቢኖረውም ትኩረት ያደረገው ውጤቱ ላይ ስለነበር ሙዚቀኛው፣ ወታደሩ በሙሉ በደስታ ነበር ይገልጽ የነበረው። ኢትዮጵያ በ1962 የአውሮፓውያን አቆጣጠር ሶስተኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው። ፕሬዚዳንቱ ውድድሩ እንዳለቀ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር ደአፍሪክ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋብዘን የመጨረሻው ቀን አግኝተውን ቤተ መንግስት ሰብስበውን የነገሩን እናንተ ለኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልኝ ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል እንዳ ስላረጋገጣችሁልኝ መቶ ሺህ የሚይዝ ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለው ስታዲዮም እሳቸው በተናገሩት ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ላለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል። በአመቱ መሰለኝ ወጣን፣ ነው የጠፋ ነው። ከግብፅ ጋር ነበር ጨዋታ። ያው እንግዲህ ላይ የህይወት ጉዳይ አለ እኔ አሁን በራሴ ሳስበው የዛኔ የፖለቲካ ችግር ነበረብኝ፣ ብያል አስብም ብዙም እንትን ስለማይለይ ማለት ነው፣ ስለማይወክለኝ ይሆናል ወይ ኳስ ተጫዋች ስለሆንኩ በሰው ስለምታወቅ ብዙም ሰዎች ስለሚያቁኝ፣ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በእኔ ግሩፕ የጠፉት ተካበ፣ እኔ ሰለሞን፣ ዮሐንስ፣ ቸርኬ፣ በቀለ ብርሃኑ። ሀገራችንን እኛ እንጎዳለን ብለን አስበን አናቅም። የኑሮ ጉዳይ ስለሚያስቸግረን ኳስ መጫወት ቢበዛ 15 ዓመት ነው። ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር ነው። 30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የእነሱ ዘመን ድል የአፍሪካን ዋንጫ ካሸነፉት የነ መንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋንን እንዳልቀረ በጨዋታ ደንብ ይሞግተኛል። እሱ ይህን ይበል እንጂ የዚያን ውድድር ተጽዕኖ ፈጣሪነት መናቅ አይቻለም። ሌላው ቀርቱ ጨዋታውን ያስተላልፈው ጋዜጠኛ ደምሴ ዳምጤ ድምፅ እንኳ ዛሬም በራዲዮ ጣቢያዎች ሞገድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርቱ ሰፈር አስተያየት ሰጪዎች እንደውም በ14ተኛው የምስራቅና መካከለኛው አፍሪቃ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል። በሩንም የሚከፍትልህ ሰው መኖር አለበት በር ዘግቶ ና ቢልህ ና እኛም ጋ ሰልጥና ጨዋታ ተጫዋት እርዳን ምናምን ቢልህ ውሸት ይሆናል ባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለ ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚህ 64 ፐርሰንቱ እዚህ ነው የሚኖረው ሀገራቸውን እየገቡ በተለያየ እግር ኳስ በተለያየ አካባቢ ፉትቦልም ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። ጌቱ ከበደና ሀብታሙ ስዩም እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ሚካኤል በላይነህ ለጋቢና አድማጮች ምርጫ አለው። ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርትነቱ በፈል አብረን ተጉዘናል። ሁሉም ትሪዮናል የሚለው ነው። ይ የሚመርላቸው ምክንያት ከዚህ የበለጠ በጣም ወዳቸው ብዙ ንደፍነች አሉ። በድት ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ለተጓዝም አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን የሆነ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል። አብረን ተጉዘናል። ሌላና ከቦማሊ በሰናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በሕይወት የለም አሁን። ታዋቂ በጣም ሙዚቃ ያጠራ እሱ ነው። አመሰግናለሁ። اللي ميكيل بلاينه مزيكا اتقرط نو نجي ووبنا ነገር መሰማት ያለበት ይመስላል። አላቋረጥ ነውም እንቀጥለዋለን። በጣም ተስፋ ሰጪ ነው። የዛሬ እንግዲህ የጋቢና ቪኦኤ ጉዟችን እንደዚሁ ተጠናቋል። አድማጮች በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ኤደን ገረመውና ሀብታሙ ስዩም ነን። እንግዲህ ፕሮግራሙን ደግሞ ያቀናበረልን ሞክቤሊያ ቤሮ ነው። ጉዟችሁ የሰመረ ይሆን እያል ጀመር ነው ሙዚቃ ትንሽ ድሜ እንስጠው፣ እንሰናበታለን ደናደሩ radio sagale Amin.